ፌዴራሊዝም እና ሕገ መንግስታዊነት በኢትዮጵያ በሚል ርዕስ በቅርቡ ተካሂዶ በነበረ ውይይት አያሌ ነጥቦች ተነስተዋል። ሕገ መንግስቱ ተግባራዊ አልተደረገም፣ ሕገ መንግስቱ የአሸናፊዎች እንጂ ትክክለኛ የፖለቲካ ሰነድ አይደለም፣ ሕገ መንግስቱም ሆነ የፌዴራል ስርዓቱ መዋቅራዊ ችግር አለባቸው፣ የሀገሪቱ ችግሮች ሁሉ በፌዴራሊዝም ሥርዓቱ ላይ መለጠፍ ትክክለኛ አስተያይ አይደለም የሚሉና የመሳሰሉ አስተያየቶች በስፋት ተሰንዝረዋል። መለስካቸው አምሃ ውይይቱን ተከታትሏል። ባለፈው ሳምንት መገባደጃ ላይ ተከፍቶ በነበረው የውይይት መድረክ ላይ የመወያያ ሀሳብ ካቀረቡት መካከል በቀደሙት ሁለት አስርት ዓመታት በኢትዮጵያ ፖለቲካ ስማቸው ጎልቶ ከሚሰሙት አንዱ አቶ ልደቱ አያሌው ናቸው። በእሳቸው አመለካከት በሀገሪቱ ከሚታዩት ችግሮች አንዱ የውይይት ጥራት ችግር ነው። በውይይቱ ከእሳቸው ቀድመው መድረክ ይዘው የነበሩትን በመጥቀስም ብዙ ክርክር የሌለባቸውን ጉዳዮች አንስተው እንደነበረን በምሳሌነት አቅርበው ከንቱ ጊዜ ማባከን እንደሆነ አመልክተዋል። እንደ አቶ ወለደቱ አታይ ዛሬ በኢትዮጵያ ፌዴራሊዝም እንደ አስተዳደር ሥርዓት ተቃውሞ የሚነሳበት አይደለም። ተቃውሞው ምን አይነት ፌዴራሊዝም የሚለው ነው። በኢትዮጵያ ብሔሮች መብቶች መከበር ክርክር የሚነሳበት ጉዳይ አይደለም። የሚያከራክር ነው ያሉትን ደግሞ በዚህ መልክ አቅርበውታል። ዋናው ችግር የፌዴራሊዝሙ ችግር አይደለም። ፌዴራሊዝሙን ዲሞክራሲያዊ ማድረግና ፈንክሽናል ማድረግ ነው፣ ወይም መንግስትን ዲሞክራሲያዊ ማድረግና ፈንክሽናል ማድረግ ነው። በብሄር የተደራጀ አገር፣ በብሔር የተደራጀ የፖለቲካ ድርጅት መቼውንም ጊዜ ቢሆን ዲሞክራቲክ ሊሆን አይችልም። በብሔር ተደራጅቶ በብሔር ሰው አዋጥቶ ፌዴራል መንግስት የሚመሰርት የፖለቲካ ስርዓት መቼውንም ቢሆን ፈንክሽናል ሊሆን አይችልም። ትልቁ ችግር ነው። በቀደም ከለባቸው ይሁን አይሆን አላውቅም፣ ጠቅላይ ሚኒስትሩ እንዳሉት መፍትሄው የኢትዮጵያን የፌዴራል አደረጃጀት ከብሔር ማንነት ማላቀቅ ነው። ከዛ ከተላቀቀ ችግር ነው፣ ሌሎች መስፈርቶችን ሌሎች ጉዳዮችን ግምት ውስጥ እስካስገባ ድረስ ችግር የለው። አሁን በብሔር ፖለቲካ አቀንቃኞች እንዲከበሩ የሚፈለጉ መብቶች ሁሉ ብሔር ተኮር ባልሆነ የፌዴራል አደረጃጀትም ሊከበሩ የሚችሉ ናቸው። በቋንቋ መናገር፣ መማር፣ መዳኘት፣ ራስን በራስ በአካባቢ ማስተዳደር፣ ባህልን ማዳበር አይደለም ቀርቶ የፌዴራል አደረጃጀት ባለው አገርና በአህዳዊ መንግስትም ይከበራል። የኢትዮጵያ ፌዴራሊዝም ችግር በብሔርተኝነት መዋቀሩ እንደሆነም በዝርዝር ያስረዳሉ። አዲስ ፋሽን መጥቷል፣ ዴሞክራቲክ ብሔርተኝነት የሚባል አይም ሶሪ ቱ ሳይ ዴሞክራቲክ የሚባል ብሔርተኝነት የለም። ብሔርተኝነት ብሔርተኝነት ነው። ለኔ ብቻ የሚል ነው። ለመቻቻል በር የሚከፍት አይደለም። አላስፈላጊ የሆነ የጽንፍ ፉክክር ውስጥ የሚገባ ነው። ግጭት ነው የሚያመጡ። ዴሞክራቲክ ሊሆን አይችልም። ናቹራል ዴሞክራቲክም የሆነ በሀሳብ የምናመኑ የአንድ ሀገር ችግር ብዙ ፈርጅ ያለው ነው። እነሱን ሁሉ ግምት ውስጥ አስገብተን የምንደራደረው የምንወያየው ስለ አጠቃላይ ችግራችን ሲሆን አንድን የማንነት መገለጫ ወስደን ያጠቃላይ የስርዓቱ መገለጫ ባደረግንበት ሁኔታ እሱን ኮንስቲቱሽናል ባደረግንበት ሁኔታ እሱን በፌዴራል አደረጃጀት ኢንስቲቱሽናል ባደረግንበት ሁኔታ ዴሞክራሲም ጠንካራ መንግስትም ሊመጣ አይችልም። የውጭጭ መንግስት ነው። በውጭጭ መንግስት ውስጥ የሰከነ ጠንካራ የሆነ ኃይል መፍጠር አይቻልም። ለጊዜው ሊፈጠር ይችላል። ቀደም ሲል እንዳየ ሄዶ ሄዶ ግን መባተን ነው አማራጭው በዚህ መድረክ ላይ ሌላው የውይይት ሐሳብ የሰጡት በአዲስ አበባ ዩኒቨርሲቲ የህግ መምህር በተለይም በሕገ መንግሥት አስተምህሮ የታወቁት አቶ ሙልጌታ አረጋዊ ናቸው። አቶ ሙልጌታ በኢትዮጵያ ፌዴራል ስርዓት መዋቅራዊ ችግር አለው በሚለው ከአቶ ልደቱ ጋር የሚስማሙ ይመስላል። ሰው ስትራክቸር ያላልኳቸው ምንድን ነው? ፌዴራሊዝም ይሁን እንኳን ይባል አሁን ያለው ፌዴራሊዝም ነው ወይም እንፈልገው። በተለይ አሁን ኤቪደንሶች እያየ ነው እንደዚህ መቀጠል እንፈልጋለን። ብንፈልግስ እንችላለን። ለዚህ ተፋፍተን እዚህ ጀነራል ጻድቃን አሉ። አንድ ጊዜ ምን አሉ? ለምሳሌ በተለያዩ በአማራና በትግራይ ያለው ሪሌሽንሽፕ አሁን ከቀጠለ እና ኮንፍሮንቴሽኑን በሆነ ነገር ሶፍትን ማድረግ ካልቻል ወዴት ነው የሚሄደው? ኦፕን ወደ ሆነ ኮንፍሊክት መሄድ እንችላለን። ባይ ዘ ዌይ መስመሩ አሁን በጣም ቀጭን ነው። ይሄ ነው የማስበው በሲቪል ወር እና በፒስፉል ሞዴሬት በሆነ መንገድ የሚሄድ ዕድላችን አሁን ላይክ ምንድነው? ክሮስ ሮድስ ላይ ነው ያለነው። አሁን ያን ያህል የሚያዘንጥ ነገር የለንም። ትንሽ ነገር ብልጭልጭ ላናውቀው ነው ይችላል። ምንድነው መደረግ አለበት የምለው ኮንስቲትዩሽን ኦፍ ቪዚት መደረግ አለበት። ስትራክቸራል ፕሮብለም አለበት። አቶ ሙሉጌታ የኢትዮጵያ ፌዴራላዊ ስርዓት ያለው መዋቅራዊ ችግር ዘርፈ ብዙ መሆኑን ያሳዩት በተለያየ መንገድ ነው በአንድ በኩል ያደጎችን የማደንቃቸው የህገ መንግስት ተግባራዊ ስላላረጉት አወገዝኳቸው አይደል፣ አካውንታብል ስላልሆኑ። በሌላ በኩል ደግሞ እንኳን የህገ መንግስት ተግባራዊ ያላረጉት ስላልረጉ በሌላ ህገ መንግስቱ እንደወረደ ቃል በቃል ተግባራዊ ተደርጎ ቢሆን ኖሮ አሁን ኢትዮጵያ የምንላት ሀገር አትኖርም። ሀገሮች ክልሎች ተገነጣጥሎ ድሮ አልቆ ነበረ። እንኳን ተግባራዊ ሆኖ ተግባራዊ ሳይሆን፣ ለምሳሌ ትግራይ ውስጥ ብትሄዱ አሁን መገንጠል ኢንተርቴን እየተደረገ አንድ ትግራይ ላይ እየተደረገ ምን ችግር ተፈጥሮ ነው ወደ መገንጠል የምትሄዱ ሲባሉ የሚነሱት ማስረጃ ብለው የሚቀርቡት ነገር በጣም የሚገርሙ ናቸው። ግለሰብ እንኳን ቶሎሬት ሊያደርጋቸው የሚችል ችግሮች ናቸው። እና መንገድ ተዘጋብኝ ብለ አገር ገነጥላለሁ። ይሄ ብቻ አይደለም። በዚህ መዋቅር ችግር ምክንያት የተፈጠረው ሌላው ችግር ደግሞ አሉን ወይም ሌላውን የፌዴራል አህድ ወይም የፌደራል ስርዓቱን የማስፈራራት ኃይል እንዳጎናጸፈው ይጠቁማሉ። እና ምንድን ነው የሚያሳየው? እሱ የሆነ ችግር አለ ማለት ነው። ብላክ ሜሊንግ ኤለመንት አለው ህገ መንግስቱ ማለት ነው። አንድ ስቴት ዘ ሆል ፌዴሬሽን ብላክ ሜል ማድረግ አቅም አለው ማለት ነው። እና ለምሳሌ የትግራይ መንግስት በጣም ተደራጅተዋል፣ በጣም ታስቀዋል። ሴንትራል ጋቨርንመንቱ ወይም ፌዴራል ጋቨርንመንት የሚያዘው ትእዛዝ አልቀበልም ቢል ምንም ሊፈጠሩ ባይዘ ይሄ ሪል የመሆን አቅሙ ኤግዛምፕል አለ ባንደሪ ኮሚሽን በሚመለከት አዋጅ ወጥቶ የተፈጠረው ነገር ታውቃላችሁ። አሁን ሌላ አዋጅ ፌዴራል መንግስት ቢያወጣ እምቢ። ኦፍ ኮርስ የአማራ መንግስት አሁን እየተጠቀመ ይመስላል። ሜይቢ የአማራ መንግስት እምቢ ላይ ይችላል። የትግራይ መንግስት ካየነው ግን ብዙ የፌዴራል መንግስት ኢኒሽቲቮች እንቢ ማለት ይችላል። ዋት ዊ ዱ ሾርት ኦፍ ጎኝቶ እና በቃ ይህን ያህል ነው ዲፈረንሱ። በጣም ተጠግተናል። ከዚህ በኋላ አብዞርብ ማድረግ የምንችለ የክራይሲስ ደረጃ በጣም ሊሚትድ ነው። ትንሽ ስህተታውን ወደ ሳት ውስጥ ሊጨምረን ይችላል። ዶክተር አሰፋ ፍስሀ በአዲስ አበባ ዩኒቨርሲቲ በፌዴራሊዝም ጉዳዮች ምርምር የሰሩና የሚያስተምሩ ናቸው። ዶክተር አሰፋ ሌላው በዚህ መድረክ ላይ የውይይት መነሻ ሀሳብ ያቀረቡም ነበሩ። በሳቸው አመለካከት ያለው የፌዴራሊዝም ስርዓት ብዙ ሊሻሻሉ የሚችሉ ጉድለቶች እንዳሉት የሚያምኑ ቢሆንም የሀገሪቱን ችግሮች ሁሉ ከፌዴራሊዝም ስርዓቱ ጋር ማያያዙ ትክክል አይደለም ይላሉ። አሁን ባለው ሁኔታ ውይይቶቹ በርከት እያሉ ስለሆነ፣ ባለፉት አንድ አመታት የአሁኑን ጨምሮ ማለት ነው፣ በየመድረኩ የምሰማው ነገር አሁን ኢትዮጵያ ውስጥ ያሉት በርካታ ችግሮች ሁሉንም ከፌዴራሊዝም ጋር እያይዘው የመለጠፍ በሽታ አለ። ይሄ በጣም ጥንቃቄ የሚያስፈልገው ይመስለኛል። ከፌደራል ስርዓቱ ጋር የሚገናኙ ችግሮች አሉ፣ መፍትሄ የሚያስፈልጋቸው ውይይት የሚያስፈልጋቸው። ቲንክ ውይይቶችም ለዚሁ ይመስለኛል ጠቃሚ የሚሆኑት። የሚቀይሩ የሚሻሻሉ ነገሮች የሉም ማለት አይደለም። ግን በርካታ በባንኮች መዘረፍ፣ ወይም የዜጎች ከቦታ ቦታ መፈናቀል፣ የስርዓት አልበኝነት መብዛት ወዘተ መጥቀስ ይቻላል። ምንም ከፌደራል ስርዓቱ ጋር የሚገናኝ ነገር አይደለም። አቶ ወለቷ አያሌው ለዚህም ምላሽ ሰጥተው ነበረ። ሁሉን ችግር ከፌዴራሊዝም ጋር ለምን እናያይዘው ይባላል። መያያዝ የለበትም ግን በርካታው ችግር እያያዛል። ምን አዲስ ነገር ኢትዮጵያ ውስጥ ኑሮ ነው በሚሊዮን የሚቆጠር ሕዝብ እየተፈናቀለ ያለ? ምን አዲስ ነገር ኢትዮጵያ ውስጥ ኑሮ ነው ሰዎች በመኪና መገናኘት አቅቷቸው በአውሮፕላን የሚጓጓዙት? ምን አዲስ ነገር ተፈጥሮ ነው ከኔ አካባቢ ውጣ፣ ያንተ አይደለም እየተባለ ሰዎች የሚባረሩት፣ ከቦታ ቦታ እንደ ልብ መንቀሳቀስ የማይችሉት፣ የሚገዳደሉት ክፉ ሰዎች ስለመጡ ነው ከድሮቹ የተለዩ አይደለም። ይሄ መዋቅራዊ ሲስተሚክ የሆነ ችግር ስላለብን ነው። ይሄ ችግር ከህገ መንግስቱ ከፌዴራል አደረጃጀቱ ጋር የተያያዘ ነው። በዚህ ደረጃ ይህን ጉዳይ ማየት ያለብን ይመስለኛል። የውይይት ሀሳብ አቅራቢዎች የተለያዩ የመፍትሄ ሀሳቦችም አቅርበዋል። አቶ ሙልጌታ አረጋዊ ያቀረቡት ሀሳብ አዲስ የክልል አወቃቀር ቢኖር ይሻላል የሚል ነው። ኦሮሚያና ትግራይ እንዴት ነው የምታወዳት? አሁን ኦሮሚያ ኦሮሚያ ሆኖ መቀጠል ካለበት አማራ አማራ ሆኖ መቀጠል ካለበት እንደ ክልል እንዴት ነው? የትግራይ ክልል ሴኩሪቲ የሚሰማው ባላንስ ይኖራል ነው የተለያዩ ስቴቶች በዚህ ተቀጠሉ ወይስ የስቴቶች ቁጥር ልክ ደቡብ ህዝቦች አሁን ስቴቶች ጨምሩ ሊጨመሩልን እንደሚሉ ወይስ ስቴቶች መጨመሩ ሞር ሴኪሪቲ ይፈጥልን ይሆናል። እሱ ሪቪዚት መደረግ ያለበት ነገር ነው። ለምሳሌ አማራ ሶስት አራት ቢሆን ወይም ኦሮሞ ሶስት አራት ቢሆን የሚፈለገው ሰልፍ ጋቨርንመንት እና ዲሞክራቲክ ሶሳይቲ መፍጠር ከሆነ ግግም ብሎ አንዱ በጣም ጃይንት ስቴት ፈጥራ ሌላው ትንሽ ስቴት ሆኖ ግን እኔ ኮ መታሪክ ያለኝ ቦታ እኮ እየተሰጠ አይደለም እንዲል ከምታረገው በፖፕሌሽናቸው ባላንስድ የሆኑ ስቴቶች በዝተው ማለት ነው ወደ ሰላሳ ወደ አርባም ቢሆኑ በዝተው ግን ተመጣጣኝ የሆነ ጉልበት ያላቸው ሴቶች ቢፈጠሩ የመከባበር እና ኮምፕሮማይዝ የማድረግ እድላቸው ይጨምር ይመስለኛል። አቶ ወልደቱ በበኩላቸው በኢትዮጵያ ዛሬ የሚታየው መሰረታዊ የፖለቲካ ቅራኔ በኢትዮጵያ ብሔረተኝነትና በንዑስ ብሔር ብሔረተኝነት መካከል ነው ይላሉ። ለዚህ ግን መፍትሄው ሩቅ እንዳልሆነም ያስረዳሉ። ስለዚህ እኔ የሚታየኝ ምንድን ነው? ሁለት የኃይል አስተላልፎች አሉ። እነዚህ መታረቅ አለባቸው። እነዚህ እንዲታረቁ ደግሞ የኢትዮጵያ የፖለቲካ ኃይሎች ዊሊንግ መሆን አለበት። እኔ ይሄ በጣም ውስብስብና አስቸጋሪ ችግር ሆኖ አይመስለኝም። ብሔረሰብ ኢትዮጵያ ውስጥ ብቻ አይደለም ያለው፣ የተለያየ ቋንቋ፣ ባህል ኢትዮጵያ ውስጥ ብቻ አይደለም ያለው። በብዙ ዓለሞች አሉ አለ ኔሽን ስቴት የምትላቸው በቁጥር ናቸው፣ ሁለትና ሶስት ሀገሮች ቢሆኑ ነው። ታዲያ ችግሩ ምንድን ነው? እነሱ ችግራቸውን ሲፈቱ እኛ ለምንድን ነው ችግራችንን ያልፈታነው? ችግራችን በሌላ ሀገር የሌለና እጅግ ውስብስብ ሆኖ ሳይሆን የኢትዮጵያ የፖለቲካ ኤሊቶች ቁጭ ብለን ችግራችንን በመነጋገር በመደማመጥ፣ በመቻቻል፣ በመደራደር የመፍታት አቅምና ፍላጎት የሌለን በመሆኑ እኛ ላይ ነው ችግሩ ያለው። ስለዚህ ወደዚህ ነው መምጣት ያለብን። ስለዚህ ይሄ ለውጥ የሚባለው ነገር እነዚህን ስትራክቸራል ችግሮች በደንብ የማያይ ከሆነ ለእኔ ለውጥ አይደለም የውሸት ለውጥ ነው። ስለዚህ ይህን ሳንነካ ይሄን ለውጥ እንሻገረዋለን የሚለው ነገር የኢትዮጵያን ሪያሊቲ ያለማወቅ ነው። በውይይቱ መድረክ የውይይት መነሻ ሀሳብ ካቀረቡትም ሆነ ከሌሎች ታዳሚዎች የመፍትሄ ሀሳቦች ተሰንዝረው ነበረ። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ